Foreign Service Institute, Amharic Basic Course, Unit Seven, Basic Sentences for Learning. Tena istelinq indamena lwo. Menge, mende dhana. አዲስ ከተማ የቱ የትኛው? አውቶቡስ እባክዎ ወደ አዲስ ከተማ በየትኛው አውቶቡስ መሄድ እችላለሁ? እውነት በእውነቱ አላውቀውም። ያ ፖሊስ ምናልባት ሊነግሮት። በእውነቱ አላውቀውም፣ ነገር ግን ያ ፖሊስ ምናልባት ሊነግሮት ይችላል። እጠይቀዋለሁ። እሺ፣ እግዚአብሔር ይስጥልኝ። እጠይቀዋለሁ። ፖሊስ ምን ጤና ይስጥልኝ፣ ጤና ይስጥልኝ። ፈልጌ ፈልጌ ነበር አገኘ ማግኘት ያገኛል እንደማገኘው ወደ አዲስ ከተማ ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከመንገድ ማዶ ያን ማቆሚያ መቆሚያ፣ ከዚህ መንገድ ማዶ ያንን የአውቶቡስ ማቆሚያ ያሉ። አዎ፣ አያለሁ። ይጠብቁት። እዚያ ይህዱና ይጠብቁት። አመሰገነ ማመስገን ያመሰግናል። አመሰግኖታለሁ። ምንም አይደል። ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን ደህና። እባክዎ ወደ አዲስ ከተማ በየትኛው አውቶቡስ መሄድ እችላለሁ? በእውነቱ አላውቀውም። ነገር ግን ያ ፖሊስ ምናልባት ሊነግረዎት ይችላል። እሺ፣ እግዚአብሔር ይስጥልኝ፣ እጠይቀዋለሁ። ጤና ይስጥልኝ። ጤና ይስጥልኝ። ወደ አዲስ ከተማ ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከዚህ መንገድ ማዶ ያንን የአውቶቡስ መቆሚያ ያያሉ። አዎ አያለሁ። እዚያ ይሁዱና ይጠብቁት። አመሰግንዎታለሁ። ምንም አይደል። ፎር ኮምፕሬሄንሽን ጤና ይስጥልኝ። እንደ ምን አሉ? እግዚአብሔር ይመስገን ደህና። እባኮ ወደ አዲስ ከተማ በየትኛው አውቶቡስ መሄድ ይችላለሁ? በእውነቱ አላውቀውም። ነገር ግን ያ ፖሊስ ምናልባት ሊነግሮት ይችላል። እሺ፣ እግዚአብሔር ይስጥልኝ እጠይቀዋለሁ? ጤና ይስጥልኝ። ጤና ይስጥልኝ። ወደ አዲስ ከተማ ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከዚህ መንገድ ማዶ ያንን የአውቶቡስ መቆሚያ ያሉ? አዎ አያለሁ። እዚያ ይሄዱና ይጠብቁት። አመሰግንዎታለሁ። ምንም አይደል።